የኢትዮጵያ አየር መንገድ አደጋ ላይ ፍለጋ ላይ የኢትዮጵያ ቀይ መስቀል ማህበር ሰዎች እንዳሉ ተመልክቻለሁኝ። እና እናንተ ያገኛችሁት መረጃ ምንድን ነው? ፍለጋው ምን ይመስላል? በጣም ይሄ የሚያሳዝን አደጋ ሲደርስ በዜና እንደሰማን እና መረጃ እንዳገኘን እዛ አካባቢ ያሉትን ኢትዮጵያ ቀይ መስቀል ማህበር በጎ ፈቃደኞች አሰማርተናል። ከሞጆ አካባቢ ኤጀሬ የሚባል ቦታ ነው ግንብቹ ቀበሌ ያለች እዛ በአማራ ክልል እና በኦሮሚያ መሀከል ነው። ያው ሞጆ ኤሪያ ባለው ለሞጆ አካባቢ ነው። የጀኔ የምትባል ከተማ ተራራው ውስጥ ያለችው ከተማ እሷ ነች። እዛ አካባቢ ነው እንግዲህ ይሄ አደጋ የደረሰው። እንግዲህ አደጋው እንደደረሰ ወደ አምስት ሰዓት አካባቢ ነው የኛ ኢትዮጵያ መስቀል ማህበር በጎ ፈቃደኞች የደረሱት ነበረም። ስለዚህ እዚ አካባቢ ተበታትነው የነበሩ ቁሳቁሶችን፣ ንብረቶችን የመሳሰሉትን እንዳው እንግዲህ አንዳንድ የሰውነት ክፍሎችን እንግዲህ ማትለያቸው አይነት ነገሮች አሉ አይደለም ያሉ ስራ ሲሰሩ ነበረ የዋሉት ዛሬም ትላንት ከአደጋው አሰቃቂነት የተነሳ የተጎጂዎችን ማንነት መለየት ሙሉ አስከሬን ማግኘት ይቸግራል የሚል ነገር ሰምተን ነበረ። በዚህ ፍለጋ ውስጥ የእናንተ የበጎ ፈቃድ ሰራተኞች ምን አገኙ? ምን እየፈለጉ ነው? እንኳን የሰው አካል የሚመስል ነገር እኮ ምንም ማግኘት አይቻልም ብለው ጥቅጣቂው ራሱ በጣም ትንንሽ ነው እንግዲህ ካለው ሪፖርትና ከላኩልን ፎቶም ከእንትኑ ላይ የምንዳየ ነው። የተቀዳደዱ መጽሐፍ፣ መታወቂያዎች፣ ፓስፖርቶች የመሳሰሉ ሊነበቡ የማይችሉ የተጠላለጡ ነገሮች ናቸው እና እንግዲህ ነጭውን፣ ጥቁር ምንም የምታውቀው አይነት አካል ነው ብለህ የምትላቸው ምንም ነገሮች የሉም። እንደ በጣም በዚህ የተቃጠሉ እንትን ያሉ። ኢምፓክቱ ደግሞ ቀባር አለም ትልቅ ጉድጓድ ነው እንግዲህ የሠራው ቅሪት የሚመስል ነገር የለም። እኛ ወደ ሀምሳ በጎ ፈቃደኞች፣ እንደዚሁም አዲሱ ዋና ጸሐፊያችንም እና ማኔጅመንቱ እንግዲህ እስከ ማታ ድረስ እንደዚሁ ሲያበረታቱ ነው አሉት። አሁን አይ ቲንክ ይሄ ብላክ ቦክሱ ከተገኘ በኋላ በጎ ፈቃደኞቻችንም ለመውጣት ነው እንግዲህ እየተዘጋጁ ያሉት። ይህ ነው የምትለው የምታውቀው አይነት ሰውነት የለም እንደዚህ ነገር የለም። እንኳን እሱ አይሮፕላኑም ራሱ አይሮፕላን የሚመስል ነገርም የለው። ጎማውና ምኑ ወደ ውስጥ ተቀብሮ የነበሩት ሲወጡ ነው እንግዲህ፣ አሁን የሰው አካል የሚመስል የለም። ሌሎች የፍለጋ እንደዚህ እገዛ የሚያደርጉ ከውጭ ሀገር የመጡ ሰዎች እንዳሉ ሰምተን ነበረ። እንደው ፍለጋው በእናንተ ብቻ ነው የሚከናወነው? ማን ማን ተሳተፈበት? ምን አይነት ትብብር ነው የምታደርጉት? ከኛ ቀድመው እኮ እንደዚሁ እነዚህ የፎረንሲክም ሌሎችም የፖሊሶችም የሴኩሪቲም እኮ ቀድሞ አካባቢውን እኮ ጠብቀውታል እና ፈቃደኞች ሲደርሱ እና አመራሩ ሲደርስ አምስት ሰዓት አካባቢ ነው እንግዲህ ነገሩ ሁለት ሰዓት አካባቢ ከዛም በፊት ወደ ሁለት ዛ ሶስት ሰዓት አካባቢ ክቡር ጠቅላይ ሚኒስትራችን ደርሰው ተመልሰዋል። ሲዮ የአየር መንገድ ደርሰው ተመልሰዋል። እና አካባቢ ሰውም ትብሏል ጤና ሚኒስቴርም ሙያተኞች አሉ እኮ ይሄ ሙያም የሚፈልግ ስራ ነው እና ጤና ጥበቃ ሚኒስቴር ሙያተኞችን እነዚህ ፎረንሲክ ሰራተኞችም ከፖሊስ ከምን ኦልሬዲ ስራ በሚሰሩበት ጊዜ እኛ እነዚህን ነገሮች የማገዝ ነው። ልክ የኢትዮጵያ ቀይ መስቀል ማህበር የበጎ ፈቃድ ሰራተኞች ቦታው ላይ ሲደርሱ የነበረው ስሜት ምን ይመስል ነበረ? የደረሳችሁ ነገር አለ? እንግዲህ እንደ ወትሮ መኪና ተገጭቶ ወድቆ ሰው ከዛ ስታወጣ የምታየው አይነት ሲን አይደለም። ይሄ የተበታተነ የተቆራረጠ ነገር ሬ የሚመስል ነገር የሰራበት እዛ አካባቢ ሰዎች እንግዲህ በጎ ፈቃደኞቻችን እንዳሉት ገና ወደዛ አካባቢ እንግዲህ የጀሬ የሚባል ቦታ አለ። እዛም አካባቢ ነዋሪዎች አሉ። ቡል ቡል ጨይሶ የሚወርድ ነገር ነው። ትንሽ ጭስም እሳትም አይተዋል መሰለኝ ተማላይ ደግሞ ፈቃደኞቻችን ከእንዳገኙት እና አሳዛኝ ነው፣ እጅግ በጣም አሳዛኝ ነው። አትሊስት መታወቂያ ማግኘት ተስፋ ትቆርጣለህ። አካባቢ ደርስ ያንን ያክል አውሮፕላን ተበጣጥሶ ቁርጥራጭ ሆኖ ምንም ነገር እሱን የሚመስል ነገር ሳታይ ይቅርና የሰው ነፍስ ማግኘት በዛ አይነት ሁኔታ በጣም አስቸጋሪ ነው። ዶክተር ሰለሞን ለሰጡኝ ማብራሪያ በጣም አመሰግናለሁኝ።